አገራቸው ሁልጊዜም ለሰላም ድርድር ዝግጁ መሆኗን የገለጹት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኤርትራ በኩል ግን ተመሳሳይ ዝግጁነት አለመኖሩን ለፓርላማ ተናግረዋል። አቶ ኃይለ ማርያም ባለፈው ወር ከአልጀዚራ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከኤርትራው መሪ ጋር በማንኛውም አይነት ጊዜ ተገናኝተው ለመነጋገር ዝግጁ መሆናቸውን ገልጸው ነበር። ይህንን ተንተርሶ ለኤርትራ ቴሌቪዥን የተናገሩት ፕሬዚዳንት ኢሳይያስ አፈወርቂ በኢትዮጵያ የጠቅላይ ሚኒስትር ለውጥ ቢኖርም መሠረታዊ ችግሮች አሁንም አለመቀረፋቸውን ገልጸው ለውይይት የሚያበቃ መሠረት የለም ብለዋል። እስክንድር ፍሬው ከአዲስ አበባ የተሰጠውን አስተያየት ይዟል። ከኤርትራ ጋር ያለው አለመግባባት በሰላምና በድርድር ይፈታ ዘንድ ፍላጎቱ መሆኑን የኢትዮጵያ መንግስት ሲገልጽ ቆይቷል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለፓርላማው ሲናገሩም ይህ የመንግስት ፖሊሲ ለስምንት ዓመታት ሳይቀየር መቆየቱን አብራርተዋል። ከኤርትራ መንግስት ጋር ባለን ግንኙነት አንጻር የኢትዮጵያ ፖሊሲ ዛሬም አልተቀየረም። የኢትዮጵያ ፖሊሲ የዛሬ ስምንት ዓመት አካባቢ ያስቀመጥነው የሰላም ፖሊሲ ነው። ይሄ ፖሊሲ አምስት ነጥቦችን የያዘ የሰላም ፖሊሲ ከተዘረጋ ይኸው ስምንተኛ ተኛ ዓመታችንን አስቆጥረናል። በዚህ ሂደት ውስጥ የምናደርገው ነገር ኢትዮጵያ ምን ያክል ለሰላም የተዘጋጀች ሀገር እንደሆነች ምን ያክል ለመልካም ጉርብትና የቆመች ሀገር እንደሆነች ምን ያክል በጋራ ልማት እና በመተሳሰር የምታመን አገር እንደሆነች ለመግለጽ በተደጋጋሚ ሙከራዎች ተደርገዋል። አሁንም ይሄንን ፖሊሲ አጠናክረን የምንቀጥል ይሆናል። ከዚሁ ከሰላም ድርድር አንጻር በቅርቡ በአልጀዚራ ቴሌቪዥን የገለጹትም ይሄንኑ የቆየ አቋም መሆኑን ጠቅላይ ሚኒስትሩ አስታውቀዋል። በአልጀዚራ ቃለ ምልልስ ወቅት የተናገርኩት ነገር የተለየ ነገር አይደለም። ይሄን ፖሊሲያችን ከዚህ በፊትም ለወዳጆቻችን በየትኛውም ስፍራ በየትኛውም ጊዜ ከአደራዳሪም ያለ አደራዳሪም ለመወያየት፣ ለመደራደር ዝግጁ መሆናችንን ለስምንት አመታት ገልጸናል። አሁን የሆነው ነገር ቢኖር በየትኛውም ስፍራ ያለውን ጉዳይ የበለጠ እንዲረዱት ለማድረግ ስፍራው አስመራም ቢሆን ለመሄድ ዝግጁ ነን የሚል ዝግጁነታችንን ለዓለም ህብረተሰብን፣ ለኤርትራ ህዝብም ለመግለጽ ነው የፈለግነው። ነገር ግን ከባህሪው ተነስቶ የኤርትራ መንግስት ምንም አይነት ለድርድር ዝግጁ ያልሆነ አካባቢውን በማተራመስ ራሱንም አጥፍቶ ሌላውንም ለመጉዳት የሚሞክር መንግስት መሆኑን ደግሞ ማጋለጥ ይገባናል። ስለዚህ በዚህ ዙሪያ የኢትዮጵያ አቋም የሰላም አቋም አሁንም፣ የማይለወጥ ወደፊትም የማይለወጥ ፖሊሲያችን እንደሆነ በአግባቡ አሁንም ለመግለጽ እንፈልጋለን በኤርትራ መንግስት በኩል ግን ተመሳሳይ የሰላም ዝግጁነት አለመኖሩን አቶ ኃይለማርያም በዚሁ ማብራሪያ አስረድተዋል። ይሄ ሆኖ ሲያበቃ ዝግጁነታችን የእኛ እስከዚህ ጫፍ ድረስ የሄደ ሆኖ ሲያበቃ፣ የኤርትራ መንግስት ግን በተለይም የመሪዎቹ ባህሪ የሚታወቅ ነው። ይሄንን ስለማናውቅ አይደለም፣ ስንናገር የቆየ ነው። የመሪዎቹ ባህሪ የሚታወቅም ቢሆን በኢትዮጵያ በኩል መሰራት ያለበት ነገር በሙሉ መሰራት ስላለበት የራሳችንን የቤት ስራ ነው እየሰራን ያለ ነው። ከዛ አልፎ የ ይሄው መንግስት ኢትዮጵያን የማተራመስ አጀንዳውን አሁንም አላቆመም። የተለያዩ አሸባሪ ድርጅቶችን እያስታጠቀ ወደ አገራችን ለማስገባት የሚያደርገውን ጥረት አሁንም አላቆመም። ስለዚህ ይሄ መንግስት ለሰላምና ለድርድር ያለው ዝግጁነት በጣም ዝቅተኛ እንደሆነ እናያለን። የኳታር መንግስት ሁለቱን አገራት ለማደራደር እየሞከረ መሆኑ በተለያዩ ምንጮች ቢገለጽም ሁኔታው ምን ደረጃ ላይ እንደሚገኝ የታወቀ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ ለመንግስታቸው ልሳን ኤሪቲቪ ሲናገሩ የሁለቱ ጎረቤት አገሮች ችግሮች አሁንም ያልተፈቱ መሆናቸውን ገልጸው በኢትዮጵያ የመሪ ለውጥ መኖሩ ችግሩን አይፈታውም ብለዋል። አንድ ጠቅላይ ሚኒስትር አልፎ ሌላው በቦታው ስለተተካ ችግሩ አይፈታም። በኢትዮጵያና ኤርትራ መካከል የቆዩት መሰረታዊ ልዩነቶችና ግጭቶች ያሉት የራሱን ጥቅም ብቻ በሚያስቀድመውና ኢትዮጵያን በሚያስተዳድረው ጠባብ ቡድን እንዲሁም በተቀጥላነት በሚያገለግላቸው የውጭ ኃይሎች ምክንያት የተነሣ ነው። የዩናይትድ ስቴትስ ጣልቃ ገብነትና የኢኮኖሚ ማዕቀቦችም የችግሩ አካላት ናቸው። ኢትዮጵያና ኤርትራ እስካሁን ያልተፈታ የድንበር የይገባኛል ጥያቄ አላቸው። ከ1990 እስከ 92 ዓ ም ድረስ ለሁለት ዓመታት በዘለቀ ጦርነት ከሁለቱም ወገን ከ70 ሺህ በላይ ዜጎች መገደላቸው ይገመታል። ይህንን ተከትሎ የተባበሩት መንግስታት ድርጅት የይገባኛል ጥያቄ በተነሳባቸው የድንበር አካባቢዎች የሰላም አስከባሪ ኃይል እንዲያሰፍርና ገለልተኛ የዓለም አቀፍ ሸንጎ ድንበሩን እንዲያካልል የጸጥታው ምክር ቤት ውሳኔ ማሳለፉ ይታወሳል። የድንበር አካላይ ኮሚሽኑ ያሳለፈው ውሳኔ እስካሁን ባተረጓጎምና በተግባር ከማዋል አንጻር ሁለቱን አገሮች እያወዛገበ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ረገድ ከአዲስ አበባ ጋር ለመደራደር ኢትዮጵያ በኃይል ያዘችው ከሚሉት ግዛት መውጣት አለባት በማለት ይከራከራሉ። ማፊ አርዲያ ናንትፋወት ፊሃ ማ አይ ኒዛም የዓለም አቀፉ ድንበር አካላይ ኮሚሽን ያሳለፈውን ውሳኔ በመጣስ መሬታችንን ይዞ ከሚገኘው የአዲስ አበባ አስተዳደር ጋር ለድርድር የሚያበቃን የጋራ ጥቅም የለንም። ዓለም አቀፍ የድንበር አካላዊ ኮሚሽን የኤርትራን አቋም ይደግፋል። ኢትዮጵያና ኤርትራ እርስ በርስ ተቃዋሚዎቻቸውን በማስታጠቅና በማደራጀት ይታወቃሉ። በሶማሊያ ውስጥም በእጅ አዙር አንዱ ከሌላኛው ወገን ጋር ይተነኳኮሳል በሚል ተመሳሳይ ትችት ይሰነዘርባቸዋል። የኢትዮጵያ መሪዎች በኤርትራ የሚሰለጥኑ ተቃዋሚዎች በሀገር ውስጥ ሰላም ለማደፍረስ ይሰራሉ በሚል ላቀረቡት ትችት ፕሬዚዳንት ኢሳያስ አፈወርቂ በትግርኛ መልስ ሰጥተዋል። ናይ ደገ ኃይሊ ዝኾነ ጉልበት ያህለዎ ንናይ ውሽጢ ኩነታት ክቀይር ዝኽእል የለን። በአሁኑ ወቅት የኢትዮጵያን ሁኔታ እንዴት እናነበዋለን ስለሚለው ለመናገር እንችላለን። የኢትዮጵያ ሁኔታ ምናልባት ጊዜ ሊወስድ ስርዓቱ በጠንካራ የአሜሪካን ክብካቤ ስር ሆኖ ዕድሜውን ለማራዘም ይችል ይሆናል። ነገር ግን ኢትዮጵያ በእንደዚህ አይነት ሁኔታ ልትቀጥል አትችልም። ኢትዮጵያ ውስጥ ተቃውሞን የሚፈጥረው እዚያው ያለው ስርዓትና ፖለቲካ ነው። ኢትዮጵያና ኤርትራ ለአስርተ ዓመታት ከቆየ የእርስ በርስ ጦርነት በኋላ በ1985 ዓ ም በተካሄደ የህዝብ ውሳኔ ኤርትራ ራሷን የቻለች አገር በመሆን ነጻነቷን ማወጇ ይታወሳል።